ቮይስ ኦፍ አሜሪካ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ባለፈው እሁድ በአዲስ አበባ ሕዝባዊ ስብሰባ ጠርቶ ሲያበቃ የኦሮሚያ ልዩ ዞን ከተሞች ከአዲስ አበባ አስተዳደር ጋር የመተሳሰራቸው ማስተር ፕላን እቅድ ነዋሪውን በተለያዩ መንገዶች የሚጎዳ ነው በሚለው ላይ ውይይትና ምክክር በማካሄድ ተቃውሞውን ገልጾ የአቋም መግለጫ አውጥቷል። በሊዝ ስም የኦሮሞ ገበሬዎች ከቦታቸው የሚነቀሉት ለመሬት ቅርምት እንጂ ለልማት አይደለም ብሏል ኦፌኮ። የኦፌኮን ዋና ጸሐፊ አቶ በቀለ ነጋን ጠይቀናል። ምክንያቶቹ ሁለት ናቸው። አንደኛ ማስተር ፕላኑ በመሰረቱ ሲሰራ ከዛ ላይ ተፈናቃይ የሆኑ ገበሬዎችን የኦሮሞ አርሶ አደሮችን ዘላቂ ዋስትና የሚሰጥ ከመሬታቸው ተፈናቅለው መጣል ብቻ ሳይሆን ኑሯቸው ወደፊት በመጸገ ሁኔታ የሚቀጥልበትን ሁኔታ ማመቻቸቱን ማረጋገጥ እንፈልጋለን። ሁለተኛው ደግሞ እነኝህ ሰዎች ከቦታቸው ላይ የሚነቀሉበት ጊዜ መሬቱ ብቻ አይደለም የሚወሰደው። እንደሚታወቀው ኦሮሚያ የራስን ቋንቋ የማሳደግ ባህልን የማሳደግ ሕገ መንግስታዊ መብት አለን። በዚያው ውስጥ እንግዲህ ይሄ መሬት በሚወሰድበት ጊዜ ወደ አዲስ አበባ የሚቀላቀልበት ጊዜ ያ ባህልን ቋንቋን የማሳደግ ሁኔታ ሁሉ ነው የሚጠፋው። ይነቀላል ማለት ነው ገበሬው ወዛ ከቦታው ላይ። ይሄ ብዙ የፖለቲካ ጥያቄዎችንም የሚያስነሳ ጉዳይ ነው። ከአሁን በፊትም እንዳየ ነው አዲስ አበባ ከተማ በልማትም ብዙ የኦሮሞ አርሶ አደሮች ተፈናቅለው ተነስተዋል። ዛሬ የእነሱ ጣፋንታ ምን እንደሆነ መንግስት የወሰደው እርምጃ አይታየንም። እየተደረገ ያለው በከተማም በልስም ነዋሪው ባባሪ ቦታ ላይ ቤቱ እየፈረሰ ወደ ዳር ይገፋል፣ መሬቱ በልይ ይሸጣል። እንግዲህ በዚህ ሁኔታ የኦሮሚያም ከተሞች ይሄ ጣፋንታ ሊገጥማቸው ስለሚችል ቀድመን ልንወያይ ነው። ሁለተኛ ከነቱም ያለ ዘላቂ ዋስትና መፈናቀሉ የሰብአዊ መብት ጥሰት ነው። አዲስ አበባ ከተማ በኦሮሚያ ምድርክ ውስጥ የምትገኝ ናት። ለዚህ ከተማ የኦሮሞ መሬት ውሃ ያቀርባል፣ መብራት ያቀርባል፣ ሁሉም ነገር ያቀርባል። ነገር ግን በሕገ መንግስቱ ይሄ ታስቦ ሊፈቀድለት የሚገባው ልዩ ጥቅም እስከ ዛሬ ሀያ ምናምን አመት አልተከበረለትም። ሕገ መንግስቱ ላይ እየዘፈረው ይህ ብሎ በዚህ ፋንታ አቃቂ የዛሬ ሀያ አመት አሳ ይጠመድበት የነበረ ወንዝ ዛሬ በእግር ውስጡ ገበሬ ተሻግሮ ለመሄድ የተመረዘ ውሃ ሆኗል። ህይወት የለውም። ይህንን ውይይት በምታደርጉበት በምትመካከሩበት ህዝባዊ ስብሰባ ላይ ጉዳዩ የሚመለከታቸው ሀሳቡ እንዲቀየር የምትፈልጓቸው የአስተዳደሩ ኃላፊዎች እንዲገኙ አድርጋችኋል። ጥያቄያችሁን ስ በምን መልክ ነው ልታቀርቡ ያሰባችሁት? እኛ በመስረቱ የጠራ ነው። የመንግስት ባለስልጣናትን ከኦሮሚያም ሆነ ከአዲስ አበባ አካባቢ ጥሪ አስተላልፈናል። የተገኘ ሰው የለም። እስካሁን ድረስ እንደዚህ አይነት ውይይቶች በሚደረጉበት ሰዓት መንግስት አለንዴ ያቀደው እቅድ ስለሆነ ከዚያ ወደ ኋላ አይመለስም እየተባለ እነሱ ጋር ፍራት ሳይኖር አይቀርም። እንዲያውም በግልጽ ያየነው በኢትዮጵያ ቴሌቪዥን ላይ ከፍተኛ ክርክር ነው የተጋጠሙት። ትክክል አይደለም፣ የህገ መንግስት ጥሰት ነው ብለው የኦሮሚያ ባለስልጣናት የሚናገሩበት ወቅት እንደ ጠባብ አይነት ተሰጣቸው። ይሄ በእውነቱ ግን ጠርተናል፣ ጥሪ አስተላልፈናል። እነዚህን አካባቢዎች ከአዲስ አበባ ጋር ለማስተሳሰር የተፈለገበት በልማት አገልግሎቶችን ማስፋፋት እንዲቻል በሚል አስተሳሰብ እንደሆነ ነው የሚነገረው። ይህንን እንዴት ነው የምታዩት እናንተ? ቆንጂት በእውነቱ እኛ በጣም ጥርጣሬ አለን። ምንድን ነው የምንጠረጥረው መሰለሽ፣ ከዚህ በፊት የግዛት ማስፋፋት ሲካሄድ በማጥናት ስም ነው በህዝቡ ላይ ወረራ የተፈጸመውና ያ ሁሉ ህዝብ ጭሰኛ እንዲሆን የተፈረደበት። ያ ሩቅ ዘመን አይደለም መቶ አመት ከመቶ ምናምን አመት በፊት የሆነ ነው። ዛሬ ደግሞ ልማት በሚባልበት ጊዜ መንግስት ሁሉንም የማልማት ግዴታ እንዳለበት ግብር ከፋዮችን በቂ መንገድ፣ በቂ ስልክ አገልግሎት፣ በቂ የውሃ አገልግሎት የመስጠት ግዴታ ለይቶ አይደለም፣ ውስጥ መሰጠት ያለበት ከተማ ወደዚህ ዞረ ወደዛ ዞረ አይደለም። ተመጋጋቢ የሆነ እድገት እንዲኖር ካስፈለገ መሬት ነጠቀ አያስፈልግም፣ እዛው ባሉበት በኦሮሚያ ስር ሊለሙ ይችላሉ። ለነገሩ ዋናው ቁም ነገሩ አዲስ አበባ ውሃ አላት ወይ መብራት በቂ አላት ወይ ብለን ህዝቡን ብንጠይቀው ማንም የሚያውቀው የአደባባይ ምስጢር ነው። የሌላት አሁን በቂ መንገድ የሌላት ለሌላው ሰው ይሰጣል ተብሎ ቢነበር እኛ እንደው ከሽንገላ ያለፈ ነገር አይመስለንም። የጥርጣሬ ብቻ ሳይሆን ማለት ነው። ስለዚህ እኛ ወጣም ወረደ የክልል ህገ መንግስታዊ መብት በተወሰነ የመሬት ድንበር ላይ ራስን እንዲያስተዳድር ለኦሮሚያ የተሰጠው ክልላዊ ድንበር ላይ ራስን እንዲያስተዳድር ለኦሮሚያ የተሰጠው ክልላዊ ህገ መንግስታዊ መብቱ ሊከበር ይገባል ነው። ለ ሌላው ደግሞ ህገ መንግስታዊ ጥያቄ፣ አዲስ አበባ ከተማ ለኦሮሚያ እምብርት እንደመሆኗ የፌዴራል ከተማም እንደመሆኗ መጠን ብዙም ነገር የምታገኘው ከኦሮሚያ ክልል ካሉ ወንዞች መብራቱንም ምኑንም ነው የምታገኘው። ይሄ ሁሉ የሚመርዘው ቆሻሻም ከከተማ የሚወጣው የሚፈሰው ወደ ኦሮሚያ ክልል ነው። ስለዚህ በፕላኑ ላይ ልንመክርበት ይገባል። ስቴክ ሆልደርስ ነን የኦሮሞ ህዝብም ሆነ ሌሎችም በዚህ ጉዳይ ላይ ሊመካከሩበት ይገባል። ገበሬው ዘላቂ የሆነ ተጠቃሚ የሚሆንበትን ስራ ዋስትና ማግኘት አለበት፣ ይገባዋል ነው። እኛ አቶ በቀለ ነጋን እናመሰግናለን። የኦፌኮ ዋና ጸሐፊ ናቸው። የአዲስ አበባ አስተዳደርን ምላሽ ለማግኘት ሞክረን አልተሳካልንም። እንዳገኘን እንመለሳለን።